ሜንሽን ፎር ሜንሽን ወይም ሰዎች ለሰዎች የተሰኘው ግብረሰናይ ድርጅት እንደ ኤውሮፓውያን አቆጣጠር በዚህ በዘንድሮ በ2017 ዓ ም በኢትዮጵያ ለሚያከናውናቸው የተለያዩ መርሃ ግብሮች ከ290 ሚሊዮን ብር በላይ በጀት መያዙን ይፋ አድርጓል። ያለፉት ጥቂት አመታት ለድርጅቱ የቀውስ አመታት የነበሩ ቢሆንም ያ እንዳበቃ የድርጅቱ ከፍተኛ ኃላፊ አስታውቀዋል። ድርጅቱ እስከዛሬ ባከናወናቸው ተግባራት ዘላቂና ፍሬያማ ውጤት እንዳስገኘም ኃላፊዎቹ ይናገራሉ። መለስካቸው አመሀ ዘገባ ልኳል። በአማርኛ አጠራሩ ሰዎች ለሰዎች የተሰኘው ይህ ዓለም አቀፍ ግብረ ሰናይ ድርጅት በ20092010 ወይም በአውሮፓውያን ዘመን አቆጣጠር በ2017 በኢትዮጵያ ለሚያካሂዳቸው የተለያዩ መርሃ ግብሮች 298 ሚሊዮን 139ሺ ብር ወይም 124 ሚሊዮን ዩሮ ባጀት እንደመደበና ስራም እንደጀመረ ዛሬ ይፋ አደረገ። ድርጅቱ ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ ላይ እንዳስታወቀው በትምህርት፣ በጤና፣ በቤተሰብ ምጣኔ፣ በኤች አይቪ ኤድስና በመሳሰሉ የተለያዩ መርሃ ግብሮች የታቀዱ ስራዎችን ለማከናወን ይህን በጀት አውጥቷል። ይህ ገንዘብ የተዋጣው በአብዛኛው ጀርመን ከሚገኘው የበጎ አድራጎቱ ድርጅቶች ሲሆን ተጨማሪው ደግሞ ከኦስትሪያ እህት ድርጅቶች መሆኑን የገለጹት የሜንሸን ፉር ሜንሸን ወይንም የሰዎች ለሰዎች ዲሬክተሮች ቦርድ አባል ሚስተር ፒተር ሮኔ በዘንድሮው በጀት በኢትዮጵያ ከሚከናወኑ መርሃ ግብሮች የአንዱን በምሳሌነት አቅርበዋል። ለዚህ ዓመት ወደ ሃያ የሚጠጉ ትምህርት ቤቶችን እንገነባለን። 2.2 ሚሊዮን የሚሆኑ ኢትዮጵያውያንንም ከተለያዩ መርሃ ግብሮቻችን ተቋዳሽ እንደሚሆኑ እንጠብቃለን። በእኔ አስተያየት ይህ የድሃ ድሃ ለሆኑ ኢትዮጵያውያን ሕይወት መሻሻል ትልቅ አስተዋጽኦ አለው። በጋዜጣዊ ጉባኤው ላይ የተገኙት የቀድሞው የሚዩኒክ ከተማ ከንቲባና የበጎ አድራጎት ድርጅቱ የቁጥጥር ቦርድ ኃላፊ ክርስቲያን ኦዴ ያለፉት ጥቂት ዓመታት ለሜንሽን ፐር ሜንሽን በሦስት ምክንያቶች ጥሩ እንዳልነበሩ አልሸሸጉም። የበጎ አድራጎት ድርጅቶች በጀርመን መበራከት፣ የድጋፍ ገንዘብ ማግኘቱን ሥራ ማክበዱ፣ የግብረ ሰናይ ድርጅቱ መስራች የካርል ሃይንዝ በሞትና በጀርመን የስደተኞች መብዛት በሰዎች ለሰዎች ወይም ሜንሽን ፎር ሜንሽን ከባድ ተጽዕኖ አሳድረው መቆየታቸውንም ገልጸዋል። ዛሬ ግን ያንን ቀውስ ወደ ኋላ ትተን አልፈነዋል ይላሉ ክርስቲያን ኡዴ። ካለፈው ዓመት ወዲህ ከጀርመን የግል ረጂዎች የሚገኘው ገቢ እንደገና እየጨመረ ነው። ባለፈው ዓመት ደግሞ ጭማሪው በ11 ከመቶ ከፍ ብሏል። ስለሆነም ቀውሱ እውነት ነው። ቀውስ አጋጥሞን ነበር። ቀውሱ አብቅቷል እና ቃል ልገባላችሁ እችላለሁ። የቀውስ ዓመታት አብቅተዋል። ሥራችንን እንደገና ገና በአዲስ መንፈስ እንጀምራለን። መልካም ዜናውም ይቀጥላል። በተያዘው በጀት መሠረት በዚህ ዓመት አያሌ የመርሃ ግብሮች እንደሚከናወኑ በጽሑፍ የተሰራጨው መግለጫ ያመለክታል። በአማራ ኦሮሚያ፣ ትግራይ፣ ደቡብ ብሔሮች ብሔረሰቦችና ሕዝቦች ክልሎች ከሚገነቡ ሰባት አዳዲስና ና 17 ትምህርት ቤቶች ሌላ 83 የጥልቅ ጉድጓድ ውሃ ቁፋሮ ና የ76 ምንጮች ማጎልበት ስራዎችን ጨምሮ 159 ንጹህ የመጠጥ ውሃ ማዕከላት እንደሚገነቡና ሌሎችንም ይዘረዝራል። እነዚህ ግንባታዎች በእርግጥም ግንባታዎች እንጂ ጊዜያዊ ክንውኖች እንዳልሆኑ የሚያረጋግጠው የበጎ አድራጎቱ ድርጅት ብቻ እንዳልሆነ ያስረዱት ደግሞ የሰዎች ለሰዎች የኢትዮጵያ ተጠሪ አቶ ብርሃኑ ንጉሴ ናቸው። እኛ ዘላቂነት አለው እንላለን። ዘላቂነቱን በምንድን ነው የምለካው? ሰርተን ካስረከብናቸው ከአምስት ዓመት እና ስድስት ዓመት በኋላ የሆኑትን የውጭ ኢቫሉዌተርስ መጥተው አይተው ገምጋሚዎች ማለት ነው ገምግመው አይተው በትክክለኛ ህብረተሰቡን የጠቀመ ዘላቂነት ያለውና ሬፕሊኬብል ተዛማች ሌላም ህብረተሰቡ ያንኑ ይዞ መሆን ሳይሆን በእጥፍ የጨመረበትም አካባቢ ስላለ ፕሮግራሙ በጣም ጥሩ ስለሆነ ድርጅቱ ይሄንኑ ፕሮግራም አጠናቅረው ይዞ እንዲሄድ የሚል ነው ኮሜንት የተሰጠ። ሜንሽን ፎር መንሽን ሰዎች ለሰዎች የተሰኘውን ዓለም አቀፍ ግብረሰናይ ድርጅት የዛሬ 36 ዓመት የመሠረቱት እውቁ ተዋናይ ካርል ሃይንዝ በም ነበሩ። በም ከዛሬ ሁለት ዓመታት በፊት አርፈዋል። በአዲስ አበባ ከተማ በስማቸው አደባባይ ተሰይሟል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።